ጤና ስጥልኝ የተከበራችሁ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የዛሬ ዕለተ ማክሰኞ ምሽት የመጋቢት አምስት 2015 ዓ.ም መሰናዶ ጀምሯል። ለምሽቱ የያዝናቸውን ጥንቅሮች እናስተዋውቃችሁ። ብዙ ስራ የሚሰሩ ግን ደግሞ ያልታዩ መደነቅን ያላገኙ ሰዎችን ማድነቅ በዋነኝነት ደግሞ ለሴቶች ነው ፕሮግራሙ ሬሊ የቆመው። ባለፈው ሳምንት ማገባደጃ ላይ በዩናይትድ ስቴትስ ቨርጂኒያ ግዛት ከተካሄደው ከራሳቸው አልፎ ለማህበረሰቡ የሚበጅ ስራን የሰሩ ሴቶችን እውቅና የሚሰጠው ድንቅነሽ መሰናዶ ላይ የተቀነጨበ ምስል ነው የተመለከታችሁት። ዝግጅቱ ምን ይመስል ነበር የሚለው አብይ ርዕሳችን ነው። በሌላ በኩል ራሱን ከማጥፋት ተመልሶ መጽሐፍ የጻፈ ወጣት ጋር እናስተዋውቃችኋለን። ሌሎች መሰናዶዎችንም አካተናል። ከምሽቱ የጋቢና መሰናዶ ጋር ኤደን ገረመው አብሪያችሁ እቆያለሁ። ኤልያስ አስማራ ደግሞ ና ምስል ምህንድስናው አብሮ አብሮኝ ያመሻል መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምፅ የዲጂታል ና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ ራሳቸው አልፈው ለማህበረሰቡ የሚበጅ ስራን የሰሩ ሴቶችን እውቅና ለመስጠት ያለመው ድንቅ ነሽ የሽልማት ስነስርዓት በሳምንቱ ማገባደጃ በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ተከናውኗል። ድንቅ ነሽ በሰሯቸው ስራዎች ልክ እውቅና ያላገኙ ሴቶችን በማግላት ለተተኪው ትውልድ መነቃቃትን ለመፍጠር አላማ እንዳለውም ተነግሯል። ሀብታሙ ስዩም ዝግጅቱን ታድሞ ያሰናደው ዘገባ ቀጥሎ ይቀርባል። የንቃትና የማብቃት ምሽት ይህ ከተለያዩ የዩናይትድ ስቴትስ ግዛት የመጡ ትውልድ ኢትዮጵያውያን የታደሙበት ልዩ ዝግጅት የተሰጠው መጠሪያ ነው። በሥራዎቻቸውና ስኬቶቻቸው ለሌሎች ተምሳሌት ስለሚሆኑ ሴቶች የሚገባቸውን ክብርና እውቅና ለመስጠት ያለመው የድንቅነት ሽልማት መርሃ ግብር የመጀመሪያው የገጽ ለገጽ ክንውን ነው። ሉሊት ያሲን ከመርሃ ግብሩ አዘጋጆች መካከል አንዷ ናት። በመሰረቱ ይሄንን ዝግጅት ስናዘጋጅ እኛ በደንብ ሚዲያው ላይ የሚታወቁ ብዙ ሰው የሸለማቸውን ምናምን ሰዎች ሳይሆን፣ ሞር ላይክ ብዙ ስራ የሚሰሩ ግን ደግሞ ያልታዩ መደነቅን ያላገኙ ሰዎችን ማድነቅ፣ በዋነኝነት ደግሞ ለሴቶች ነው ፕሮግራሙ ሬሊ የቆመው እና እነሱን ለነገ የበለጠ እንዲሰሩ እንዲያበረታታ ነው። ሌላው ተከታይ ትውልድ ደግሞ እኛ ዛሬ ጀምረነዋል፣ ነገ ታናናሾቻችን መጥተው ከኛ በተሻለም ሁኔታ ሰፋም ባለ ሁኔታ ይሄ ነገር እንዲቀጥል እንደ ኢትዮጵያዊ የሚያስፈልገን ነገር ነው። መደጋገፉም መተዋወቁም ያስፈልጋል ብለን ስላሰብን ነው ይህንን ዝግጅት ማዘጋጀት የወደድ ነው። ድንቅነሽ ሽልማት መርሃ ግብር የዛሬ ሦስት ዓመት ጀምሮ በተለያዩ ዘርፎች የስኬት አሻራቸውን ያኖሩ ሴቶችን ሲሸልምና እውቅና ሲሰጥ ቆይተዋል። የኮቪድ ወረርሽኝ የፈጠረውን መራራቅ ተከትሎ በርቀት መላዎች ብቻ ሲደረግ የቆየው ሥነ ሥርዓት ሰዎች በአካል በተገኙበት አዳራሽ በዚህ መንገድ ሲከናወን ይህ የመጀመሪያው ነው። ተቋሙ ተሸላሚዎችን የሚመዝንበት የራሱ መስፈርትና ሂደት እንዳለው ሰምተናል። ሌላኛዋ የሽልማት መርሃ ግብሩ አዘጋጅ ጀሚላ መብርሃቱ እንዲት አብራራልናለች። የምናደርገው ለፐብሊክ ለህዝቡ ፎርሙን እንለቃለን በየዌብሳይታችን ላይ በየሶሻል ሚዲያዎቻችን ሰባት ወር አካባቢ ሲቀረው ጀምሮ እንለቃለን። ከነ መስፈርቱ እዛ ጋር አውጥተን ላይ እያንዳንዱ ካቴጎሪ እና ኖሚኔሽን እንሰበስባለን። በየአካባቢያችን ካሉ ሰዎችም እንሰበስባለን። ከዛ ውስጥ ተጣርተው ያንን ኳሊፋይ የሚያደርጉ በተለይ ደግሞ እኛ አንደኛው የተነሳንበት አላማ በተደጋጋሚ ሽልማት ያገኙ የምናውቃቸውን ሰዎች ሳይሆን ሞር ወጣ ያሉ ከመሀል ሀገር ወጣ ያሉ ማይኖሪቲ የሆኑ ብዙ ሽፋን ያላገኙትን ታርጌት እንደማድረጋችን እነሱን አይነት የሚያሟላለን ስናገኝ በዛ መስፈርት መሰረት ለሽልማቱ እናመጣቸዋለን ማለት ነው። ጀሚላ ይህን መሰሉ የክብርና እውቅና ምሽት ከተሸላሚዎች የተሻገረ ማህበረሰባዊ እርባና እንዳለውም ታስረዳለች። የሰራችሁት ድንቅ ነው፣ ወደነዋል፣ አርአያንን መሆን ይችላል ስንላቸው ለነሱ ነው፣ የሞራል ሰፖርት ነው። ለሌሎቻችን ደግሞ ኢንስፓይሬሽን ነው። በያለንበት አካባቢ ፖዚቲቭ ለውጥ ማምጣት እንደምንችል ሰው ከዚህ በፊት የሸለምናቸው ለምሳሌ አንድ ሴት ከጋምቤላ በጣም ሪሞት ወደሆነ ኤሪያ አካባቢ በጣም የሚገርም ድንቅ ስራ እየሰራች ያለች ህጻናትን እንደዚህ ጥቃት የደረሰባቸው ህጻናትን ሰብስባ የምታሳድግ ሴት ነው እና ለዚች እሷን ለምሳሌ ብናነሳት ለሷ ስራሽን አይተነዋል፣ አድንቀነዋል፣ በርቺ ነው። ለሌሎቻችን ደግሞ በያለንበት ሁኔታ ሁኔታዎች ሳያግዱን፣ ከንዲሽኖች ሳይወስኑን ፖዚቲቭ ለውጥ ማምጣት እንችላለን ማለት ነው። በዚህ ዓመት በአምስት ዘርፎች አምስት ኢትዮጵያውያንና ትውልድ ኢትዮጵያውያን ለሽልማት በቅተዋል። በማኅበራዊ አገልግሎት ዘርፍ በአረብ አገራት የሚኖሩ ኢትዮጵያውያን ላይ ትኩረቱን አድርጎ የሚንቀሳቀሰው እኛ ለኛ በስደት ድርጅት መስራች በአንቺ መር ተሸላሚ ሆናለች። በአመታት ውስጥ በዘለቀው ህግ ተኮር የቀለም ትምህርት ስኬቶቿ የተመሰገነችው ሰዓዳ ሁሴን አደን በትምህርት ልቅና ዘርፍ ከዘንድሮው ተሸላሚዎች መካከል አንዷ ሆናለች። በንግድ መስክ ስኬት በቨርጂኒያ አሌክሳንድሪያ የሚገኘው የአቢሲኒያ ገበያ ባለቤት ሊሊ ዳምጠው ተሸላሚ ስትሆን በአመራር ብቃት ዘርፍ ኤዱኬሽን ፎር ኤክሰለንስ የተባለውን ድርጅት ጨምሮ የተለያዩ ፖሊሲ ተኮር ለውጥ ለማምጣት የሚጥሩ ተቋማት መሪና አማካሪ ሆነ የሰራችው ሳራ ግርማይ እውቅና ተሰጥቷቸዋል። ሴቶችን በሚመለከቱ ሀገራዊና አህጉራዊ እንቅስቃሴዎች ለአመታት ያቅማቸውን ያበረከቱት በድሪያ መሐመድ ደግሞ የእድሜ ዘመን ተሸላሚ ሆነዋል። እንዲህ ያለው የሽልማትና የውቅና ምሽት ለተተኪው ትውልድ የሚኖረውን ፋይዳ በተመለከተ ሀሳቧን ያጋራችን ደግሞ በእለቱ የበጎ ፍቃድ አገልግሎት ስትሰጥ ያገኝናት የአሜሪካን ዩኒቨርሲቲ የፊልምና ሚዲያ ተቋም ዘርፍ የሁለተኛ ዲግሪ ተማሪ ረዴት ነገድ ናት። በእርግጥ በተለይ እዚ ሀገር ስትኖር በጥቁርነት፣ በሴትነት ምናምን አንተ የሚመስል ሰው አይተላት እኔም እኮ እዛ ቦታ መድረስ ይችላለሁ የሚለው ውስጥ ላይ አድር ይችላል ና እንደዚህ አይነት ለዛውም እንደዚህ በዲሲ አካባቢ ልክ በምትሮርበት አካባቢ እንደዚህ ሰው ትልቅ ነገር ሰርቶ ትልቅ ቦታ ደርሶ ሲሸለም ስታይ፣ በተለይ ለወጣቱ እኔም ኮዛ መድረስ ይችላለው እኔም አቅተኝም የሚለው ነገር ወይም በፈረንጆቹ ሬፕሬዘንቴሽን የምንለው እሱ ትልቅ ተዋጽኦ አለው ብዬ አምናለሁ። ድንቅነሽ የሽልማት መርሃ ግብር ከሞላ ጎደል በራስ ተነሳሽነት በሚንቀሳቀሱ ሴቶች የግልና የጋራ ልፋት ዛሬ ላይ የደረሰ ተቋም ነው። ተቋሙ በአቅም ተጠናክሮ በቂ እይታ ያላገኙ ባለውለታዎችን ወደፊት ማምጣቱን ይቀጥል ዘንድ ማህበረሰባዊ ድጋፍን እንደሚሻ ያስታወሰችን ከመርሃ ግብሩ አዘጋጆች መካከል አንዷ የሆነችው ሉሊት ያሲን ናት። የማህበረሰብ ድጋፍ በደንብ ያስፈልጋል። ላለፉት አራት ዓመታት ቨርቹዋል ነበር ዝግጅቱ ዘንድሮ ነው በአካል ተገናኝተን እስቲ እንየው ብለን የተነሳ ነው እና እስካሁን ድረስ ያለው ነገር ደስ ይላል ግን ደግሞ የበለጠ እንድንሰራ የበለጠ እንድንበረታታ ማህበረሰቡ ከዚህ በተሻለ እንዲደግፈን ከዚህ በተሻለ እንዲያግዘን የሴቶች ስኬትና ፈተና በይበልጥ በሚወሳበት የአውሮፓውያኑ ማርች ወር መጀመሪያ ሳምንት በተደረገው በድንቅነሽ የሽልማት ስነ ስርዓት ላይ ስኬታማ ሴቶች ልምዳቸውን ያጋሩበት አፍታ ተስተናግደዋል። የአደባባይ ተናጋሪዎች ለታዳሚዎች አነቃቂ ሀሳቦችን አሰምተዋል። ገጣሚዎች በስነ ጽሑፋዊ ሥራዎች የብርታትና የንቃት መልእክቶችን አስተጋብተዋል። ለአሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ ሳይቀጥ የንባብ ባህል ማጎልበቻ ማዕከል ከአራት ዓመታት በፊት በጥላሁን ማሞ የተመሰረተ ቤተ መጽሐፍት ነው። ጥላሁን ከነበረው የማንበብ ፍቅር በመነሳት ያለውን ለማጋራት እንደወሰነም ይናገራል። ልህቀት ባለፉት አመታትም ከበጎ ፈቃደኞች ጋር በመሆን ማንኛውንም ሰው ሊጠቀምበት የሚችል የንባብ ስፍራ መሆንን ችሏል። በተጨማሪም ደግሞ የተለያዩ የመጽሐፍት ሂሶችና ውይይት የሚደረጉበት እንዲሁም ደግሞ በክረምት ወራት ወጣቶች ለንባብ የሚሰባሰቡበት ስፍራ መሆን እንደቻለም ጥላሁን ይናገራል። ማዕከሉ በቅርቡ ሁለተኛ ቅርንጫፍም እዛው አዲስ አበባ ውስጥ ከፍቷል። ስለ ቤተ መጽሐፉ አመሰራረትና እየሰሩት ስላለው ስራ የቤተ መጽሐፍቱ መስራችና ስራ አስኪያጅ የሆነው ጥላሁን ማሞና ተገልጋዮች ከአሜሪካ ድምጽ ጋር ቆይታ አድርገዋል። ቀጥሎ ይቀርባል። ጥላሁን ማሞ ከመጽሐፍት ጋር ተጣብቆ እንዳደገ ይናገራል። በህይወቱ ዋጋ የሚሰጠውና የሚያስደስተው ነገርም መጽሐፍት ነው። ይሁን እንጂ ከልጅነቱ አንስቶ በቂ የሆነ የመጽሐፍት አማራጭም ሆነ የማንበቢያ ስፍራ አለመኖሩ ቅሬታ ያጭርበት እንደነበረም ይገልጻል። ከዚህ በመነሳት ከአመታት በፊት ለህቀት የንባብ ባህል ማጎልበቻ ማዕከልን ሊከፍት ችሏል። እንግዲህ ከዛሬ አራት ዓመት በፊት ነው ያው ብዙ ማለት ያው አነባለሁ፣ ብዙ ጊዜ መጽሐፍቶችን አነባለሁ። አንድ አብራ ምናምን ነት ምዚ ያለው የተለያዩ መጽሐፍቶችን አነባለው። ከዛ በኋላ ያው ኢትዮጵያ ደግሞ እንደ ማህበረሰብ ለምን ማህበረሰቡ ደግሞ ይጠቅማል የሚል ከዛ አንጻር ተነስቼ ነው። አጋጣሚ ኢትዮጵያን የመዞር ድል አግኝቼ ነበረና በአብዛኛው ማህበረሰባችን አናነብን፣ እንደ ባህል አናነብን፣ በቃ ስለዚህ አናነብን የሚለው ነገር ደግሞ ብዙ ይነገራል። ኢትዮጵያ ላይ ምናምን ክብር መደበቅ ከፈለክ ከአበሻ መጽሐፍ ውስጥ አርግተው ይተረታል። አናነብን የሚል ነገር እንሰማለን። ስለዚ ያንን ከማስተጋባት የኔ ድርሻ መወጣት ይችላለሁ የሚል ሀሳብ ውስጥ የተጸነሰ ከዛሬ አራት አመት በፊት ቦሌ አብሮ እርሱ ደንበር ፊት ለፊት አብሩስ የሚባል ህንፃ ላይ አንድ ሁለት ክፍለ ወደ ሀያ ሰላሳ ካሬ የሚሆን ቦታ ተከራይቼ ቤቴ በነበረ መጽሐፍና ወደ ስድስት መቶ የጀመርኩትም ከዛ እሱ ነው እንግዲህ እሱ አደገና በኋላ ላይ ደግሞ ወደ ድርጅት ካሳደኩት ሁለት ዓመት ሆኖ፣ በዛ መልክ ነው እንግዲህ የጀመርኩት ማለት ነው። ጥላሁን በአሁኑ ሰዓት ወጣቶች ለእድሜያቸው የሚመጥን መዝናኛ በማጣት ጊዜያቸውን በፊልሞች በፑል እና ቤትኪንግ በተሰኘው ቁማር ማሳለፋቸው እንደሚያሳዝነው ይናገራል። ቦሌ አካባቢ ከተከፈተው ከመጀመሪያው ቤተ መጽሐፍቱ ተሞክሮ በኋላም በቅርቡ ደግሞ ሀያት አካባቢ ሁለተኛ የልህቀት የንባብ ባህል ማጎልበቻ ማዕከል መክፈቱንም ይገልጻል። የሆኑ ሰዎች መጠው ቁጭ ብሎ ሲያነቡ ደሰት አለው። የሆኑ ሰዎች መጠው ስለ መጽሐፍ ሲያወሩ ደስ ይለኛል። ምክንያቱም የሚያነብ ሰው ካለ መወያየት ይቻላል፣ መነጋገር መግባባት ይቻላል እና እንደ አንድ ኢትዮጵያዊ ደግሞ ሀገራችን አሁን ያለችበት ሁኔታም ወሬም ስመለከት አስተያየት አንዱ አለመደማመጣችን፣ እና አለመግባባታችን አለማንበባችን እንደሆነ ግልጽ ነው እና ቤንጃሚን ፍራንክሊ የሚባለው ሰው የሚናገረው ነገር አለ አይደለም። የተሰራ አእምሮ የፈረሰን ከተማ ይገነባል ይላል። የፈረሰ አእምሮ ደግሞ የተሰራ ከተማ ተሚያፈርሰን እና እዛ ጥፋት ውስጥ ምንድን ማዋጣት ይችላለሁ? ከጥፋቱ መቀነስ የሚችለው አንድ ጠጠር መጣል ከቻልኩኝ በሚል ያው እንግዲህ አንድ ተከፍቶ ሁለተኛ ቤተ መጽሐፍት መክፈት ችለናል። እንግዲህ አያት ላይ ያለውን ቤተ መጽሐፍት ነው እንግዲህ ከዚህ ከቦሌ ተነስቶ ነው ከአበሮች ተነስቶ ሁለተኛው ላይ በር የተከፈተው አንዱ ስኬት እሱ ነው መብዛቱ። ሌላኛው ደግሞ ምንድነው የሚያነቡ ሰዎችም ቁጥር መብዛቱ፣ የሚዋሱን ሰዎች ቁጥር መብዛቱ እራሱን የቻለ አንድ ስኬት ነው። ጥላሁን ከዚህ በተጨማሪም የመጽሐፍት ግምገማ እንደሚያካሄዱና ሌሎች ስራዎችም እንደሚሰሩ ይናገራል። ያ እንግዲህ የመጽሐፍ ንባብ የመጽሐፍ እንትንም አለን፣ ግምገማ እናካሄዳለን አንዳንድ ጊዜ ከሰው የተጻፉ መጽሐፍቶችን፣ ጸሐፊዎችን እንጋብዝና አቶን ጠርተን ትዕይቶችን እናደርጋለን። በዚህ መልክ እናደርጋለና አሁን እንደውም ስናቆም ብዙዎቹ ይጠይቁናል። ያው ብዙ ጊዜ ይመትራቸዋል። የፋይናንስ ችግር ስላለ ማደጋልቻልምን እንላቸዋለንና የማም የሚያነቡ ሰዎች ጥሩ ነው። እድገቱ ፕሮግረሱ ጥሩ ነው። አቶ ገመችስ ብርሃኑ የመንግስት ሰራተኛና ተማሪ ናቸው። በአንድ አጋጣሚ ለሌላ ጉዳይ በሄዱበት ከልህቀት የንባብ ባህል ማጎልበቻ ማዕከል ጋር እንደተዋወቁ ይናገራሉ። ለብር ያወኩት በአጋጣሚ ነው። እና እኔ በሙያዬ የስታብ ባለሙያ ነኝ። በሌላም ደግሞ የማግኝ ግምን እና ላይብራሪውን የማንበብ ፍላጎቶቹም ትናልን በትርፍ ጊዜ ስለማለብ እንጂ ላይብራሪው ከኔ ትንጋ የተለያየ ነገር አሉ ብዬ አስቤበት አልነበረም ነበረ ነው ወደ ላይብራሪ የሄድኩትና፣ በዚህ አጋጣሚ ግን ብዙ አይነት መጽሐፎች ታግኝቻለውና ተጠቅሚበት ያለው አባልነት ወር ክፍያም የሚያስፈልገው አይነት ላይብራሪ መስሎኝ ነበርና ጎራ ብዬ ግን ስጠይቅ ማንም ሰው በተመቸው ጊዜ ገብቶ የራሱን ማንበቢያ ወር ላፕቶፕ ይዞ ገብቶ ማንበብ እንደሚችል እና እዛም ያሉትን መጽሐፎች መዋስ እንደሚችል ሲያስረዱኝ፣ ያም በነፃ መሆኑን ሲነግሩኝ በጣም ነው የፈረምኩትና ያው ባለንበት የሀገራችን ሁኔታ እንደዚህ አይነት ላይብራሪ ትልቅ ህንፃ ላይ በነፃ ለሰፊው ሕዝብ ማቅረብ መቻል በጣም በስለደነቀኝ እኔ በራሱ እነሱን መርዳት አለብኝ ብዬ ችግር ሀገር ካወቅ ጀምሮ ያለው ልክ እንዳቶ ገመች ስሉ ኤባ እስራኤልም የንባብ ማጎልበቻው ማዕከል ላለፉት ሶስት አመታት ተጠቃሚ ሲሆን ቤተ መጽሐፍቱን ለአንድ ዓመት ያህል በበጎ ፈቃደኝነትም ማገልገሉን ይገልጻል። ቀረብ ብሎ ካየው ታዲያ አሉ የሚላቸውን ተግዳሮቶችም ጠቁሟል። ማንበብ ከጀመርኩኝ መጽሐፍቶችንም መዋዋድ የጀመርኩኝ አንድ ሶስት ዓመት ሆንኛል። ቮሉንቲር አድርጌ የተወሰነ ጊዜ ስለሰራውን ሞር ለማይች እያለው እዛ የሚሰራውን ስራዎች ፕሮጀክቶች አሏቸው። ጥናቶችን ማድረግ ይፈልጋሉ። ግን በአብዛኛው አንድ የፋይናንስ ችግር አለ። ምክንያቱም በጣም ጥቂት በሆኑ ቮሉንቲሮች ሰፖርት ነው ያለው። ብዙ ሰፖርት የለውም። በአብዛኛው በፋውንደሩ ላይ ነው እንትን አድርጉ ያለው ላይብራሪ ጥናቶች ያስፈልጋሉ። እንደሚታወቀው እኛ ሀገር ብዙ ገንባባ የለም። ጥናት ያስፈልጋሉ። ሊቀት ራሱ የያዛቸው ፕሮጀክቶች አሉ በእነዚህ ሁሉ መሳካት ደግሞ አንድ ፋይናንሻል ሰፖርት በጣም ብዙ ያስፈልገዋል። አሁን የልህቀት የንባብ ባህል ማጎልበቻ ማዕከል ሸክሞች በእሱና በበጎ ፈቃደኞች ላይ ማረፋቸውን ይናገራል። ይሁን እንጂ የገንዘብ ድጋፍ ቢያገኝ በተለይም ደግሞ በቂ የሆነ የወጣቶች ጊዜ ማሳለፊያ በሌለባቸው ከመሀል ከተማ በራቁ ሰፈሮች ላይ ተጨማሪ ማዕከሎች በመክፈት የንባብ ባህልን ለማጎልበት ህልም እንዳለው ይገልጻል። እንግዲህ አንድ ሶስት አራት አሁን ብቀርብ እንደው ሾርት ፕላን ብለን ያወጣናቸው ሀሳቦች አሉ። ፋይናንስ ብናገኝ ለምሳሌ አሁን ቦሌ አራብሳ እና የካ አባዶ የሚባሉ ኮንዶሚኒየሞች አሉ። በጣም ብዙ ሺህ የሚኖርባቸው የተለያዩ ኤሪያዎች ናቸው። ያ እንግዲህ ወደ መገናኛ ለመውጣት አንድ ሰው ከቦሌ አራብሳ ቢነሳ ከሀያ አምስት በላይ ይከፍላል። ወደ መገናኛ ለመውጣት በጣም ሩቅ ቦታ። ያ ቦታ ላይ ደግሞ የኮንዶሚኒየም ኮንዶሚኒየም ደግሞ በአብዛኛው የደሃ ማህበረሰብ ነው ያለው። ስለዚህ እዛ አካባቢ አሁን ቅዶች አሉ። ገንዘብ ብናገኝ እዛ አካባቢ ቦሌ አራብሳ ኮንዶሚኒየም አካባቢ ብንከፍትላቸው የተማሪ መጽሀፍት አጋዥ መጽሀፍቶች ነገሮች እንድናደርግላቸው እዛ አካባቢ ያሉ ተማሪዎች እዛ ያሉ ወጣቶች ማንደኛ ስፍር ያገኛ ግን ያው ፋይናንስ ለሌለን ነው የቆም ነው እ ሌላኛው ደግሞ በመንግስት ምርቶች ውስጥ ከመንግስት ማስፈቀደ ከንቀሳቀሱ እንቅስቃሴ መጣት ከአንድ እስከ ስምንት እንደ ማሳያ የሚሆን ፕሮጀክት ለመስራት ፍቃድ ከክፍለ ከተማ ወስደን እንቅስቃሴ ጀመርን ነበር። እዛ ላይ ደግሞ ተማሪዎቹ ከትምህርታቸው ጎን ለጎን የነባር ባህላቸው እንዴት ያዳብራሉ የሚል ፕሮጀክት ሰርተን ነበር። ስለም ያው በፋይናንስ ምክንያት ሆልድ አድርገናል። አሁን በጥር ከመንግስት ጋር የጨረስነው እንዶርና ሰባት ኪሎ ላይ ጎተራ ማሰለጫ ላይ አንድ ትልቅ ፕሮጀክት አለ። ያ ዲዛይን ወደ ዘጠኝ ነጥብ ሁለት ሚሊዮን ብር አካሂፈ ይችል ተብሎ ይቅጣና ማለት ነው እና ወለዲ ትንሽ ነገር ነው። ብዙ ስፖንሰሮች እየፈለገ ነው። ባንኮች እየጠየቀ ነው። ቴለድርጆች እየጠየቀ ነው። ገና ግሪ ፕሮሚስ አላደረጉልንም፣ ግን ተስፋ እያደረግን ያለነው እንቅስቃሴ ለእንደዚህ አይነት እንቅስቃሴዎችን ለማድረግ ብዙ ስራዎችን ለመስራት የፋይናንስ ተግዳሮታችን ከፍተኛ ነው። ልህቀት የንባብ ባህል ማጎልበቻ ማዕከል መስራችና ስራ አስኪያጅ ጥላሁን ማሞ በአጋርነት አብረውት የሚሰሩ ተቋማትንና ግለሰቦችን ድጋፍ እንደሚሻል የገለጸ ሲሆን በተለይም ደግሞ ንባብና ወጣቶች ላይ ትኩረት ተደርጎ ሊሰራ እንደሚገባ አጽንኦት ሰጥቷል። ከአሜሪካ ድምጽ ለተጠናቀረ ዘገባ የደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የተለያዩ ሰዎች ራሳቸውን ስለማጥፋታቸው በተደጋጋሚ በማህበራዊ መገናኛ ብዙኃን ላይ ይሰማል። ማህበራዊ ሚዲያው ከቀደመው ጊዜ የበለጠ መረጃዎችን እንድንሰማ ማድረጉ እንዳለው ነው። ራስን ማጥፋትን በተመለከተ ጥናት ያጠናው የኢትዮጵያ ሕክምና ማህበር ኢትዮጵያ ውስጥ በየእለቱ ሰላሳ ሰዎች ራሳቸውን እንደሚያጠፉና በዚህ ምክንያት ሰዎች ደግሞ ቢያንስ 150 ሰዎች ቀሪ ህይወታቸውን የሚወዱት ሰው ራሱን በማጥፋቱ በሚያስከትለው መዘዝ ጥላ ስር እንደሚያሳልፉም አመላክቷል። ለመሆኑ ሰዎች ራሳቸውን እስከ ማጥፋት የሚያደርሳቸው ምክንያት ምንድን ነው? መፍትሄው ስትል ስመኝሽ ቆየ ራሱን ለማጥፋት ሞክሮ በሕክምና እርዳታ በመትረፍ ወደ ራስ መመለስ የተሰኘ መጽሐፍ የጻፈውን ወጣት ሄኖ ካምዴ አካለ ወርቅን አነጋግራለች። ቆይታቸው ይቀጥላል። ስሜ ሄኖክ አምዴ አካል ወርቅ ነው። የተወለድኩት አዲስ አበባ ነው። ሀይ ስኩልም መጀመሪያ ሊሴ ገብረ ማርያም የፈረንሳይ ትምህርት ቤት የተማርኩት፣ ከዛ በኋላ ግሪክ ስኩል፣ ግሪክ ኮሚኒቲ ስኩል የሚባል የብሪትሽ ክሪክለም ያለበት ትምህርት ቤት ነው የተማርኩት። ሄኖክ እንደነገርከን ጥሩ የሚባሉ ትምህርት ቤቶች፣ ጥሩ የሚባል ህይወት ውስጥ ነው የኖርከው ያደግከው ግን ገና ልጅ እያለህ ነው የአይምሮ ጭንቀት ወይም የመረበሽ ስሜት የጀመረ። መነሻው ምን እንደሆነ ታውቃለህ? በልጅነት የነበረው የአይምሮ ጭንቀት ወይም የመረበሽ ስሜት ኬት እንደመጣ፣ በልጅነት ቅልፍ መተኛት አልቻልኩም ብዬ ስል ያው ቤተሰብ አይ ፍራቻ ስለሆነ ነው አይ የሚያልፍ ነገር ነው ብሎ ችላ ብሎ የሚታለፍ ነገር አለ እንግዲህ በዛ ጊዜ አባቴ በተደጋጋሚ ለብዙ አመት ፍራቻ ውስጥ ስለነበርኩኝ ከእናቴ ጋር ተመካክሮ እንግዲህ ለምን ሳይኮሎጂስት አናሳየውም ሳይኮሎጂስት እናሳይ እናሳይና መፍትሄ እንፈልግለት ብሎ ሀሳብ አቅርቦ ነበር። እናቴ ደግሞ በመምተሳዩ ሳይት ወይ ቤተክርስቲያን በተደጋጋሚ ቢሄድ ወይ መጽሐፍ ቅዱስ ጥናት ቢኖረው በሚለው በሁለቱም አቅጣጫ ሀሳብ ቀርቦ ነበር። ግን በሁለቱም ባሰቡት ሀሳቦች ስላልተፈጸመ ያው ፍራቻው ቀጥሎ ምን ብሎ ምን ብሎ ይሄደበታል። ስለዚህ በዛ ሰዓት ቤተሰብ ትኩረት አድርጎ ለምሳሌ አሁን ቻይልድ ሳይኮሎጂስት አባቴ ብሎ ቻይልድ ሳይኮሎጂስት ባናግር ኖሮ መፍትሄ ሊገኝ ይችል ይሆናል። በመንፈሳዊም ሳይድ ደግሞ እናቴ እንዳለችው በመንፈሳዊ ሳይድ ለምንድን ነው ሄደች፣ በዚህ እድሜው መንፈሱ የተረበሸውን ቅልፍ የሚያጣው የሚለውን መፍትሄ መገኘት ይችል ነበር። ግን ያው እንደሚታወቀው በእኛ አሁን ይህንን ዋናው መጽሐፍ ጻፍኩበት ምክንያት እኛ ባህል ውስጥ እንደዚህ አይነት ነገር ትኩረት ስለማይሰጠው ወጣቶች፣ ብዙ ልጆች የጭንቅ መንፈስ ወይም ደግሞ የሀዘን መንፈስ ዲፕሬሽን፣ ንዛይቲ የሚባለው ኤክስፒሪየንስ የሚያርቡታለ። እንግዲህ እያደግ ስትመጣ ይሄ ስሜት ከጊዜ በኋላ በእሱ ሳሲያዎች ንጥረ ነገሮች እንደተተካ ይህ የሆነው ምናልባት አሁን እንዳልነው በልጅነት የነበረ መረበሽ፣ ወላጆች በቅርብ ቢያስተውሉትም ወደ እርዳታ ባለማምራቱ ወይም በልጅነት እርዳታውን ባለማግኘትህ አሁን እንዳነሳሹ ቅዠቱ ወይም ደግሞ የፍራቻው እየታከመ እየዳነ ሲመጣ ደግሞ ወደ ሌላ ደግሞ ባህሪ እየተለወጠ መጣ። እስከ መጨረሻው ልጅነት የለም። እያደገ ሲመጣ ሌላ አይነት ነገሮች ይመጣሉ። ሁሉም ነገር ተመልሶ የሚሄደው ወደ ልጅነት ነው። ዋናው መሰረቱ ያንን መሰረት በዛ ሰዓት ስላልተስተካከለ ወደፊት ደግሞ ካለፈ በኋላ አይስተካካከልም አጣልም። ግን እሱንም ደረጃ ደግሞ ለማስተካከል እርምጃ ውሳኔ መወሰን ያስፈልጋል። እና ልጅም ሆነ ወጣትም ሆነ ትልቅ ሰውም ሆነ የአይምሮ ጭንቀት ሆነ ወይም የመንፈስ መረበሽ እኛ ውስጣችን ያለውን አንድ ሰው ውስጡን ያለውን ካላወራውና ካልተናገረው ሐኪሙ ሳይካትሪስት ሆነ ሳይኮሎጂስት መፍትሄውን ሊሰጠን አይችልም መድኃኒቱን ሊሰጠን አይችልም። መጽሐፍ ላይ አሁንም ልመለስና በኋላ ላይ ደግሞ የወላጆች ፍች ይመጣ ያንን ትገልጻለህ። ምናልባት በወላጆች መካከል የነበረው አለመስማማት በልጅነት አፍንህ ያስከውና የሚረብሽ ስሜት በኋላም ለሚያጋጥሙ የአይምሮ መታወኮች ምን ያክል አስተዋጽኦ አድርጓል ትላለህ? እኔም ወንድሜ በዛ ሰዓት አለመቀበል አለ። ለምሳሌ አሁን ሲጨቃጨቁ ካየን እንዳላየን ሆን፣ ችግር አለ ብለን ካለን እንደሌለ ሆን፣ ዲናይል ማለት ነው። በቃ ምንም ነገር የለም ብለን ያለፍናቸው ብዙ ነገሮች ነበሩ። ግን በኋላ ላይ ወደ ውሳኔው ሲመጣ፣ ያው መቼ ሰው ካልተስማማሩ ለመኖር በግድ መኖር አይቻልም ግን እኔና ወንድሜ የነበርንበት እድሜ ትንሽ ከባድ እድሜ ስለነበር ወደ አሜሪካን ሀገር እንድንሸጋገር አስበን ስለነበር ተረብሸን ነበር። ወንድሜም በራሱ መንገድ አሳልፎታል፣ እኔም በራሴ መንገድ አሳልፌዋለሁ። ግን የራሳችን ቤት ውስጥ ፍቺ ይመጣል ብለን አልጠበቅንም ነበር። ስለዚህ ያ ነገር ሲመጣ ስላልተዘጋጀን ስለነበር የነበሩኝ ሌላ ችግሮች ተደራርበው እንደ አዲስ ይመጣሉ ማለት ነው። እንግዲህ በዚህ ሁሉ አልፈ መጨረሻ ላይ ሲበዛብህ ራስን ወደ ማጥፋት ውሳኔ ሄደሃል እና እንዴት ነበረ ውሳኔው? ዛሬ ላይ ስታስበው አንድ ሰው ራስን የማጥፋት ውሳኔ ላይ የሚያደርሰው ምን ሲያጣ ነው? አንድ ሰው ዝም ብሎ ከመሬት ተነስቶ ራሱን ለማጥፋት አይሞክርም ወይም ደግሞ አይወስንም። በእኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱ ስጠቀም ነበር ከችግሮች ችግሮችን ለመርሳት ብዙ አይነት ውዥብር ውስጥ ነበር ሶ በዛ ሰዓት የምጠቀማቸው ሀሽሾች አይምሮ ውስጥ የሚፈጥሩት ኢምባላንስ፣ እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የማይሰማው በጣም ባድችን ጨለማ ክፍል ውስጥ ገብቼ ነበር። ራስን ለማጥፋት የሚደረሰው ራሳችን ስንስት ነው። የእግዚአብሔር እንግዲህ እኔ ክርስቲያን ስለሆንኩ እንደ ክርስቲያን የእግዚአብሔር ልጅ መሆኔን እስከ ራሳ ድረስ ደርሼ ነበር። ራሴን ስላልነበርኩኝ ነው ያንን ነገር የሞከርኩት። ምናልባት መጽሐፍ ላላነበቡ ሰዎች፣ በምን መልኩ ነው ያ ስሜት መጨረሻ ላይ ራስ ማጥፋት ውሳኔ ስትደርስ ምንድን ያደረከው? እንዴት ልትተርፍ ቻልክ? እንግዲህ ያው ብዙም እንትን ሪቪል እንዳላረገው ግን ምንድን ነው እግዚአብሔር እኔ ላይ ተአምሩን የሰራበት ቻርተር ነው ብዬ የምለው እሱን ነው። ምክንያቱም እኔ የዛን ሰዓት ላይ ራሴን ለማጥፋት ሞክሬ የመጀመሪያ አቴምት ነበር። ከዛም በኋላ ብዙ ሀሳቦች ይመጣሉ። ከዛም በኋላ እንደገና ለመሞከር መፈለግ ይመጣል። ብዙ ትግሎች አሉት። ከዛም በኋላ ግን ብዙም ዲስክሪፕቲቭ እንዳልሆን ያው መጽሐፉ ላይ ሁሉም ሰው እንዲያነበው እና ያው ዋናው ምንድን ነው ራሴን ለማጥፋት ሞክሬ የሞትኩኝ መስሎኝ፣ ግን አልሞትኩ። እዚሁ ቁጭ ብዬ ከእናንተ ጋር የማወራበት ምክንያት እግዚአብሔር ገና ነው ሰዓት ብሎ ስለመለሰኝ ነው እ የቀረውን ዲቴሉን በእርግጥ ከመጽሐፉ ላይ ወደ ራስ መመለስ ወይም በእንግሊዝኛ ማይንዲንግ ደማይንድ የሚል መጽሐፍ አለ። እዛ ላይ ሙሉ ዝርዝሩ ያሳለፍከው የህይወት ታሪክ እዛ ላይ ይገኛል። ከዛ ላይ ማግኘት ይቻላል። እንግዲህ ያንተን እድል ያላገኘዋሉ ራሳቸውን ወደ ማጥፋት ውሳኔ ሲደርሱ በወሰዱት እርምጃ ይህን ሁለተኛ እድል ያላገኘዋሉ። አንተ ግን ዛሬ ያችን መስመር አልፈህ ተመልሰህ የመኖር እድል አግኝተሃል። እና እስኪ ምናልባት በዚህ አይነት ስሜት ውስጥ ላሉ ወጣቶች ምን የምትላቸው ነገር አለ? በአሁኑ ሰዓት ኢትዮጵያ ውስጥ በጣም በጣም በጣም አስፈሪ ጊዜ ነው። ለምን? በጣም ብዙ ብዙ ሀሽሾች ገብተዋል ኢትዮጵያ ውስጥ ብዙ ተጠቃሚ አለ። እኔ ያንን ሀሽሽ በመጠቀሜና በማብዛቴ ነው ከራሴ ተጣልቼ ወደ ራስ ማጥፋት የደረስኩት። ስለዚህ ካላስፈላጊ ነገር መራቅ ባይርቁም እግዚአብሔር ካጠገባቸው እንዳለ ለእኔ እንደታገለው እንደሚታገልላቸው እንግዲህ ክርስቲያን ስለሆንኩኝ አምናለሁ፣ ለእነሱም አምናለሁ። ምንም ጭለማ ቢሆን አንድ ሻማ ብናበራ ጭለማዋ ትጠፋለች። እዚህ ተስፋ ነው ያዙ ብለው በቤተሰብ በሕክምና በሃይማኖት እርዳታ ማግኘት ስትጀምር ነው እንግዲህ በአንተ ላይ የመጣውን ለውጥ ማየት የቻል ነው። እና የዚህም ሁሉ እርዳታ እንዴት ትገልጸዋለህ? ምን ያክልስ አስፈላጊ ነው? እናቴም አባቴም ወንድሜም ቤተሰቦቼም ዙሪያ በሙላ ያሉት ደግፈውኝ መስማት የሌለብኝን ነገር ሸፍነውልኝ ብዙ ኢትዮጵያዊ ቤተሰቦች ሆኑ ጓደኞች እንደዚህ አይነት ታሪክ ወይም ኢንፎርሜሽን ባይወጣ ብለው ነው የሚታገሉትና የሚይዙት። የኔ ግን ቤተሰቦች አምነውበት ነው የመጀመሪያውን አንድ ሺ ኮፒ ያሳተሙልኝ። ስለዚህ ከእግዚአብሔር በኋላ በቤተሰቦች ድጋፍ ነው እዚህ የደረስኩት። በመንፈሳዊ ዓለም ደግሞ ያው ትንሽ ጠንከር ብዬ ወደ ንስ አባቴንም እያማከርኩ ሳይካትስቴንም እያማከርኩ ህብረተሰቡንም እያማከርኩ ቤተሰቦችንም እያማከርኩ ነው ያለውታል ሄኖ ፈቃደኛ ሆነህ ያሳለፍከውን ከኛ ጋር ለማጋራት ስለተገኘ እናመሰግናለን። በሌላ ጊዜ ደግሞ በሌላ መልኩ እንደምንገናኝ ድጋሚ ተስፋ አደርጋለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ አክብራችሁ ስለጋበዛችሁኝ እና ድሉን ስለሰጣችሁኝ ለማካፈል እግዚአብሔር ያክብርልኝ። በለውጥ ጊዜ አለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን። እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።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 የተከበራችሁ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ ተዘጋጅቶ የሚቀርብላችሁ የማክሰኞ ምሽት መጋቢት አምስት ሁለት ሺ አስራ አምስት ዓመተ ምሕረት መሰናዷችን እዚህ ላይ ተጠናቀቀ በዝግጅታችን ላይ ያላችሁን አስተያየት በቪ አማሪክ የፌስቡክ ገጽ ላይ ታደርሱን ዘንድ በአክብሮት እንጋብዛለን አብራችሁን ስለነበራችሁ እያመሰገንን የደንገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል እናንተም በነገው ምሽት ተጠብቁን ዘንድ በድጋሚ እንጋብዛለን ሰላም ጤና ስጥልን tana